ጋቢና ቪኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር አብሬያቸው የማመሸው ሄኖክ ሰማኸኝ ነኝ። በዛሬው ምሽት የያዝናቸውን ዜናዎች በቅድሚያ የአፍሪካ ሕብረት ጉባኤ ወደሚካሄድበት አዲስ አበባ ይወስደናል። ሞሮኮ የህብረቱ አባል ሆናለች። የአፍሪካ ሕብረቱን ጉባኤ የተመለከቱ ዘገባዎችንም አካተናል። ለእለቱ ዜናዎች ደግሞ ጽዮን ግርማ እዚህ አብራን ትገኛለች። ወደ ዜናው እንለን እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች። አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውንና ፕሬዚዳንት ዶናልድ ትራምፕ የደነገጉትን እገዳ ባለመደገፋቸው ምክንያት የፍትህ ሚኒስትሯ ተጠባባቂ አቃቢ ህግ ሳሊ የቲስ ተባረሩ። ብዙም ሳይቆይ ፕሬዚዳንት ትራምፕ የተኳቸው ዴና ቦንት የፕሬዚዳንታችንን ህጋዊ ትዕዛዝ ማክበር አለብን ማለታቸው ተሰምቷል። እኚሁ በፕሬዚዳንት ዶናልድ ትራምፕ የተተኩት ዴና ቦንት ሹመታቸው በመወሰኛ ምክር ቤት እስከሚጸድቅ ድረስ በምክትል አቃቢ ህግነት ያገለግላሉ። የፕሬዚዳንት ትራምፕ እገዳ ህጋዊ ነው ብዬ አላምንም ያሉትና የተባረሩት ምክትል አቃቤ ህግ ጌቲስ በቀድሞ ፕሬዚዳንት ባራክ ኦባማ የተሾሙ መሆናቸው ይታወቃል። አቃቤ ህግ ጌቲስ ውሳኔያቸውን አስመልክተው ሲናገሩ ወደ ፍርድ ቤት የሚወስደው ጉዳይ ሚዛን የሚደፋና ፍትሀዊ መሆን አለበት ሲሉ ተደምጠዋል። ዋይት ሀውስ ግን የዩናይትድ ስቴትስን ዜጎች ደህንነት ለመጠበቅ የወጣ ህጋዊ መመሪያ ተግባራዊ ላለማድረግ ምክትል አቃቤ ህጓ የወሰዱት እርምጃ ብሎም በይፋ አደባባይ ወጥተው መናገራቸው የፍትህ ሚኒስቴርን አሰራር የሚያጋልጥ ነው ብሏል። ትራምፕ ለጠቅላይ አቃቤ ህግነት ያጯቸው የሴናተር ጄፊ ሴሽን ሹመት ዛሬ ማክሰኞ በሴኔቱ ማለትም በመወሰኛው ምክር ቤት የህግ ክፍል ይጸድቃል ተብሎ ይጠበቃል። ጄፊ የህግ ክፍሉ ይሁንታን ካገኙ ወደ ሙሉ የምክር ቤቱ የሴኔት አባልነት ይተላለፋል ማለት ነው። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚዳንት ዶናልድ ትራምፕ ያስተላለፉት የአንድ መቶ ሃያ ቀናት እገዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተናገሩ። ዩናይትድ ስቴትስ ስደተኞችን የመደገፍ የቆየ ባህል ያላት ሀገር እንደሆነች ያስታወሱት ጉቴሬስ ይህ አሁን በፕሬዚዳንቱ የወጣው እገዳ ጊዜያዊ እንደሆነም ተስፋ አደርጋለሁ ብለዋል። በአዲስ አበባው የአፍሪካ ህብረት ጉባኤ ላይ የተገኙት የቀድሞ የስደተኞች ጉዳይ ዋና ኃላፊ ጉቴሬዝ ለጋዜጠኞች በሰጡት ቃል የስደተኞችን ደህንነት መጠበቅ እጅግ አስፈላጊና ዋና ጉዳይ ነው ብለዋል። ረዥምና ውስብስብ የጉዞ ማመልከቻዎችን አሟልተው ወደ ዩናይትድ ስቴትስ ለመግባት የተዘጋጁ ሰዎች ሲከለከሉ እጅግ አሳዛኝና ተስፋ አስቆራጭ ውሳኔ ነው ሲሉ ነው የተናገሩት። ሰኞ እለት ደግሞ የወቅቱ ተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ናቸው። ስደተኞች እኮ አሉ ግራንዲ፣ ከአሜሪካውያን ባነሰ ሁኔታ የደህንነትና የጸጥታ ጉዳይ ያሳስባቸዋል ብለዋል። የአፍሪካ ህብረት ሞሮኮን ከ ሰላሳ አመታት በኋላ በአባልነት ተቀበለ። ምንም እንኳን ሽግግሩ ቀላል ባይሆንም በዚህ ውስብስብና ተለዋዋጭ በሆነው ዓለም የተባበረች አፍሪካ አስፈላጊ መሆኗን መሪዎቿ ተናግረዋል። ነገሩን ያወሳሰበውም ሞሮኮ ቀድሞውንም ከአመታት በፊት ከህብረቱ የተለየችበት ውዝግብ ስላልተፈታ መሆኑ ታውቋል። ሞሮኮ እንደ አውሮፓውያን አቆጣጠር ከሺ ዘጠኝ መቶ 48 ዓመተ ምህረት ከህብረቱ የተለየችው የአፍሪካ ህብረት ለምዕራባዊ ሳህራ ነጻነት እውቅና ሲሰጥ መሆኑ ይታወሳል። ከዚያን ጊዜ ጀምሮ ሞሮኮ ምዕራብ ሳህራን ግዛቴ ነች ስትል ቆይታለች። ምዕራብ ሳህራም የአፍሪካ ህብረት አጋር የአፍሪካ ህብረት አባል አገር እንደሆነቻለች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብረን ከአድማስ እንሻገር እንላችኋለን። ሞሮኮ የአፍሪካ ኅብረት ማለትም የአህጉራዊ ድርጅቱን ለሰላሳ ዓመታት በላይ ተለይታ ከቆየች በኋላ እንደገና መመለሷን የአፍሪካ ህብረት በደስታ ተቀብሎታል። እንደ አውሮፓውያን ዘመን አቆጣጠር በ1984 ዓ ም ከህብረቱ እንድትወጣ ያደረጋት አብይ ምክንያት መፍትሄ ካላገኘ ግን ሽግግሩ የተሳካ ላይሆን ይችላል በማለት አኒታ ፓውል ከአዲስ አበባ ያደረሰችንን ዘገባ ጽዮን ግርማ ይዛለች። ሞሮኮ ወደ አፍሪካ ህብረት እንድትመለስ ከውሳኔ የተደረሰው ለአንድነትና ለስምምነት ምርጫ በመስጠት ነው ሲሉ የአፍሪካ መሪዎች በመጨረሻ ተናግረዋል። በዘንድሮ የመሪዎች ጉባኤ ላይም ከ54ቱ አባል ሀገሮች 39ኙ ሞሮኮ ተመልሳ ህብረቱን እንድትቀላቀል ድጋፍ በመስጠታቸው አሸናፊው አንድነት ሆኗል። ሞሮኮ እንደ አውሮፓውያን አቆጣጠር በ1984 ዓ ም ከህብረቱ የምዕራብ ሳህራ የአፍሪካ ህብረት ለአጨቃጫቂው የምዕራብ ሳህራ ግዛት ነጻነት እውቅና መስጠቱን በመቃወም እንደነበር ይታወቃል። ሞሮኮ አሁንም ድረስ አቋሟን አልቀየረችም። የምዕራብ ሳህራ ግዛት የኔ ነው ትላለች። ምዕራብ ሳህራ ደግሞ በአሁኑ ወቅት የአፍሪካ ህብረት አባል ነው። በመሆኑም በአፍሪካ ህብረትና በሞሮኮ መካከል ያለው አለመግባባት አሁንም አልተፈታም ማለት ነው። የግብጽ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሙሐመድ ኢድሪስ እንዲህ ይላሉ። አጠቃላይ አንድነትን በተመለከተ ጽኑ እምነት አለን። በእርግጥ ይህ የቀደመ የግብጽ አቋም ነበር። በአንድነት ሆነን የአፍሪካውያንን የጋራ ቤት መገንባት ይኖርብናል። ስለዚህ በማይከፋፍል መልኩ ወደፊት የሚያራምደንን መንገድ መፈለግ ይኖርብናል። ይህንን ስናደርግ ደግሞ ለአፍሪካ የጋራ ፍላጎት እና ለአንድ አይነት የአፍሪካዊነት መንፈስ መሆን አለበት። ልክ እንደ ሌሎች እህትማማች አፍሪካ ሀገሮች የሞሮኮን እንደገና መመለስ በበጎ ተቀብለን ለችግሮች መፍቻ ቁልፍ አበጅተን ወደፊት የሚያስከደንን ሰላማዊ ሽግግር መፈለግ ይኖርብናል። የምዕራብ ሳራ ልኡካን ቡድን ግን በዚህ የግብፁ ባለስልጣን አስተያየት አይስማሙም። ሞሮኮንም አብዛኛውን የባህር ዳርቻ ግዛት በኃይል ይዛ ታስተዳድራለች ሲል ይከሳታል። ሞሮኮ ለምዕራብ ሳራ ግዛት ንትርክ መፍትሄ ሳትሰጥ እንደገና ወደ ህብረቱ እንድትመለስ መፍቀድ የአፍሪካ ህብረትን ጠንካራ ጸረ ቅኝ ግዛት አቋም ይጻረራል ሲሉ አምባሳደር ሳዲ ኦማር ያስረዳሉ። የልዑካን ቡድኑም ከሞሮኮ ግልጽ የሆነና የምዕራብ ሰሃራ ግዛት ይገኛል ጥያቄን ማንሳቷ የይገባኛል ጥያቄ ማንሳቷ ቃል እንድትገባ ያስፈልጋል ብለዋል። ጉዳዩ የምዕራባዊ ሰሃራ ወይም የሰሃራ ሪፐብሊክ ብቻ አይደለም። ይህ ጉዳይ የመላው አፍሪካ ጉዳይ ነው። ድንበሮችን የማስጠበቅ መርህ የማይከበር ከሆነ አፍሪካን ለቀውስና ለግጭቶች መስፋፋት ይዳርጋታል። ይህ ሁኔታም ወደፊት ሊቀጥል ይችላል። የአፍሪካ ሕብረት ልኡካንና ዲፕሎማቶች ለአሜሪካ ድምጽ ሲናገሩ ግን አፍሪካ በአንድነት ለመቆየት የፈለገችበት ምክንያት መኖር አለበት ብለዋል። በርካታ የመሪዎቹ ጉባኤ አባላት በአደባባይና ና ይበልጥ አጠንክረውም በግል በሰጧቸው አስተያየቶች ድንገት በተቀየረው የዩናይትድ ስቴትስ ፖሊሲዎች ስጋት ያደረባቸው መሆኑን አስረድተዋል። ስጋታቸውም በኢሚግሬሽን ጉዳይ ላይ ብቻ ሳይሆን በውጭ ግንኙነትና በአየር ንብረት ለውጥ ላይ መሆኑንም አብራርተዋል። የኬንያው የካቢኔ ሚኒስትርና የአየር ንብረት ለውጥ ጉዳዮች ኃላፊ ጁዲ ዋንጓ ለአሜሪካ ድምጽ እንዳስረዱት በዚህ የአፍሪካ መሪዎች ጉባኤ የተካሄዱ ውይይቶች በአዲሱ የዩናይትድ ስቴትስ አስተዳደር ምክንያት በፓሪሱ ስምምነት ላይ የመቆየቱ ጉዳይ ብዙም ትኩረት አላገኝም ብለዋል። ኢት አፈክትስ ኦል ኦፍ አስ ላርጅስት ኮሚተርስ ኦፍ ኮርስ ዩናይትድ ስቴትስ ቻይና ይህ ሁላችንም ላይ ተጽዕኖ አለው። በእርግጥ ዋና ጥፋተኞቹ ዩናይትድ ስቴትስና ቻይና ናቸው። በአንድ በኩል ቻይና የ ካርቦን አሻራን ለማጉደል ስትሰራ ትታያለች። ለዚህ ደግሞ በፀሐይ ብርሃን የሚመነጭ የኤሌክትሪክ ኃይል በማምረት በቀደምትነት ትጠራለች። በሌላ በኩል ደግሞ አዲሱ የአሜሪካ አስተዳደር ቀድሞ ወደ ገቡት ቃል ሲመለሱ ተስተውለዋል። አስቀድሜ እንደገለጽኩት ገና በአንደኛው ወር ላይ ነው ያለ ነው። ስለዚህ ወደፊት ምክንያቶቹን ለማወቅ እንችል ይሆናል። ምክንያቱም ሁላችንም በአንድ ላይ ነው ያለ ነውና። የአፍሪካ ህብረት ሲመሰረት ዋና ግቡ አንድነት መፍጠር የሚል ነው። የዛሬው የአፍሪካ ህብረት በዚች ውስብስብ ዓለም ወደ አንድነት ለመምጣት የያዘው ጥረት ከመቼው የሚበልጥ የተቃረበ ይመስላል። ሶራረንጋቢናቪኤሽንጋቢናብላሻንጉልብላሻንጉልብላሻንጉልዘጋቢናዘጋቢናብላሻንጉል ይህም እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። የአፍሪካ ህብረት የሰላምና የደህንነት ኮሚሽነር በሊቢያ ያለው ሁኔታ በእጅጉ አሳሳቢ መሆኑን አመለከቱ። በሀገሪቱ የተቋቋመው መንግስትም ለህዝቡ ኑሮ መሰረታዊ የሆኑ አገልግሎቶችን እንኳን መስጠት እንደተሳነው አስታውቀዋል። በሀገሪቱ በተለያዩ አካባቢዎች የሚታዩ የሰላምና የደህንነት ችግሮችን አመላክተው አለም አቀፍ ትብብሩ እንዲጠናከር ጥሪ አቅርበዋል። መለስካቸው አመሃ ዝርዝር አለሁ አምባሳደር እስማኤል ቼሩጉዊ የአፍሪካ ህብረት የሰላምና ደህንነት ኮሚሽን ኮሚሽነር ዛሬ በህብረቱ ዋና ጽህፈት ቤት ጋዜጠኞች በሰጡት ጋዜጣዊ መግለጫ አሁን ያለው የሊቢያ ሁኔታ ለሁላችንም በእጅጉ አሳሳቢ ነው ሲሉ ነበር በአጽንኦት የተናገሩት። አሳሳቢነቱ ደግሞ የፖለቲካውና የሰላም ማፈላለጉ ሂደት ቀጥ ብሎ በመቆሙ ብቻ አይደለም ይላሉ አምባሳደር ቼሩጉዌ። ከዚህ እንቅስቃሴ አልባ ሁኔታ ጋር ሌላም የሚያባብስ እውነታ ተፈጥሯል። አሁን ያለው የሊቢያ መንግሥት ለሕዝብ አኗኗር መሠረታዊ ናቸው የተባሉ አገልግሎቶችን ለመስጠት አልቻለም። አሁን እዚህ በምንናገርበት ቅጽበት እንኳን በሊቢያ የኤሌክትሪክ ኃይል ቀውስ አለ። የሕክምና አገልግሎት እና የመሳሰሉት አይገኙም። نعم نعم ኮሚሽነሩ እንዳስረዱት የአፍሪካ ህብረት የሊቢያን ችግር ለመፍታት የተለያየ ሥራ እያከናወነ ይገኛል። ርዕሳነ መንግስትና ብሔር በሊቢያ ጉዳይ ከፍተኛ ኮሚቴ አቋቁመዋል። ኮሚቴው የተለያዩ ስብሰባዎችን አካሂዶ አንዳንድ ውሳኔዎችን ወስኗል። በመጀመሪያ ደረጃ የሊቢያ መንግስትንና የተወካዮችን ምክር ቤት ጨምሮ በሀገሪቱ ጉዳይ ባለ ድርሻ የሆኑ ሁሉ ለችግሩ መፍትሄ ለመስጠት እንዲረባረቡ ጥሪ ያቅርበናል ሲሉ አምባሳደር እስማኤል ችሩጉዊ አስታውቀዋል። ይህም አሁን ያለው ሥራ አስፈጻሚ አካል ይዘት የሚሻሻልበትን የሚመለከት መሆኑን ጠቁመዋል። ሁለተኛውና አስፈላጊ ነው ያሉት ደግሞ ሁሉን አቀፍ የሆነና የተባበረ መንግስት ወይም አስተዳደር መፍጠር ያስፈልጋል። ይህ አስተዳደር በተወካዮች ምክር ቤት ተቀባይነት እንዲኖረውም የግድ ነው። እንዲህ ያለ አስተዳደር ከደህንነት ጋር የተያዙ ችግሮችን ብቻ ሳይሆን የሚጋፈጠው የልማትንና የሊቢያን ሕዝብ ፍላጎቶችን ጭምር የሚመልስ ይሆናል። አምባሳደር ችርጉ እንዳሉት በምዕራብ አፍሪካ፣ በመካከለኛው አፍሪካ፣ በሶማሊያ እና በታላላቅ ሀይቆች አካባቢ የሚታዩት የሰላምና ደህንነት ፈተናዎችን ዘርዝረው አበረታች እርምጃዎችንና የአንዳንድ አፍሪካ ሀገሮች ተዋጽኦዎችን ጠቁመዋል። የተሻለና አስተማማኝ መረጋጋትንና ሰላምን እንዲሁም ብልጽግና ለማምጣት ዓለም አቀፍ ትብብሩ እንዲጠናከርም ጥሪያቸውን አቅርበዋል። በተያያዘ ዜና ትናንት ቀጣዩን የአፍሪካ ህብረት ኮሚሽን ሊቀመንበር ለመሰየም በተካሄደው ምርጫ የቻዱ የውጭ ጉዳይ ሚኒስትር ሙሳ ፋኪ መሐመት በ38 ድምፅ ማሸነፋቸው ታውቋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መካከል በኢትዮጵያ የተከሰተው ድርቅ ይገኛል። እስክንድር ፍሬው ዝርዝሩን ልኳል። በተባበሩት መንግስታት የስብሰባ ማዕከል በትናንትናው እለት የተካሄደው ስብሰባ የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ የመጀመሪያው ከፍተኛና ዓለም አቀፍ ስብሰባ ነው። በዚሁ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የእነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚጠበቀው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ እንደዚሁም የአስቸኳይ ጊዜ ድጋፍ አስተባባሪ ስቲፈን ኦብሪያን ምላሹ አጣዳፊ መሆን እንዳለበት ለጋዜጠኞች ተናግረዋል። ትናንት ከአቶ ምትኩ ካሳ ጋር ወደ ሶማሌ ክልል ተጉዤ ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ። በሕይወት ለመቀጠል ያላቸው ዕድልና የወደፊት ኑሯቸው የተያያዙ መሆናቸውንም ተረድተናል። እንስሳትም ላሞች፣ በጎች፣ ግመሎች፣ ፍየሎች ድርቁን መቋቋም እየተሳናቸው ሞተዋል። በቂ ምግብ መኖ የለም። ስለዚህ በፍጥነት መንቀሳቀስ አለብን። ረዳት ዋና ጸሐፊው በስብሰባው ላይ ባደረጉት ንግግርም በአርብቶ አደር አካባቢዎች የተፈጠረው ድርቅ ያለፈውን የኤልኒኖ ድርቅ ተከትሎ የመጣ መሆኑን አስታውሰዋል። ከኤልኒኖ ድርቅ ጉዳት ማገገም በራሱ ዓመታት እንደሚፈልግ በመግለጽም አዲሱ ድርቅ ሁኔታዎችን እንደሚያባብስ አስረድተዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው መንግስታቸው ለመነሻ የሚሆን ገንዘብ መድቦ አስፈላጊውን ድጋፍ እያደረገ መሆኑን አስታውቀዋል። አሁር ፓርላመንት ሀዝ አፕሩፍድ ፓርላማችን ለዚህ ድርቅ ምላሽ ለመስጠት ለመነሻ የሚሆን የአንድ ቢሊዮን ብር ወጪ አጽድቋል። በጀቱ ያስቸኳይ ጊዜ የውሃ፣ የምግብና የመኖ አቅርቦት ለማሟላት እየዋለ ነው። የሰብአዊ እርዳታ አጋሮቻችን የተጠቁት አካባቢዎቻችንን ክልላዊ መንግስታት አገልግሎቶች ለመደገፍ የሚያደርጉት ጥረት እየሰፋ መሆኑ አበረታታች ነው። በስብሰባው ላይ የማጠቃለያ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፉ ህብረተሰብ የበኩሉን ድጋፍ እንዲያደርግ ጥሪ አቅርበዋል። ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ሕዝብና መንግሥት ጋር ያለንን አጋርነት መግለጽ አለበት። ይህ አጋርነት የለጋስነት ሳይሆን የፍትህና የራስ ጥቅምም መሆኑ መታወቅ አለበት። በመጀመሪያ ደረጃ የፍትህ ጉዳይ ነው። ከኢትዮጵያ ሕዝብ ከፍተኛ ለጋስነት ጋርም የተያያዘ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ሆኜ በሠራሁባቸው ዐሥር ዓመታት ኢትዮጵያ በአፍሪካ ቀዳሚዋ የስደተኞች አስተናጋጅ ሀገር መሆኗን ብቻ ሳይሆን በአስቸጋሪ የጸጥታ ጊዜ ሳይቀር ድንበሮቿን ክፍት የሚያደርግ ቁርጠኛ ፖሊሲ ያላት አገር መሆኗን መስክር ያለው። ዩናይትድ ስቴትስ እና ብሪታንያን የመሳሰሉ ሀገራት ደግሞ ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩማን ይህንኑን ያመለከቱት ከዚህ ቀደም ለነበረውና በድርቅ ምክንያት ለተከሰተው ቀውስ ምላሽ ለመስጠት በሁለት ዓመታት ውስጥ ብቻ የ824 ሚሊዮን ዶላር አስተዋጽኦ አድርገናል። በተመሳሳይም በምክትል ጠቅላይ ሚኒስትሩ ሲጠቀስ የነበረውን የሰብዓዊ እርዳታ በተመለከተ ተሳትፎ አድርገናል። ያ ሰነድ ይፋ የተደረገው ባለፉት ሁለት ሳምንታት ውስጥ ነው። ነገር ግን ስለ ጉዳዩ ግንዛቤ ነበረን። በክልሎችም የቅድመ ማስጠንቀቂያ ሥርዓት አለን። ያ በድርቁ ላይ ለመስራት በተለይ በአርብቶ አደር አካባቢዎች የተሰማሩት ድርጅቶች ፍላጎት ምላሽ ለመስጠት ለማቀድ ይረዳናል። በሚሊዮን የሚቆጠሩ ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ለመጠበቅ የተገደዱት በጎርፍ አደጋና አዲስ ባጋጠመው ድርቅ ምክንያት መሆኑን መንግሥትና አጋሮቹ ጠቁመዋል። የኤልኒኖ ተጽዕኖ ባለፈው ዓመት ማክተሙን ያንን ተከትሎ በመጣው ላሊና ምክንያት ግን ጎርፍ መከተሉን ያስረዱት እርጥበት ያዘላየር ወደ ኢትዮጵያ በመምጣት ፋንታ ወደ ተቃራኒ አቅጣጫ መሄዱ ደግሞ በአርብቶ አደር አካባቢዎች የተከሰተው ድርቅ ምክንያት መሆኑን ያብራሩት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለኢትዮጵያና ጅቡቲ የንግድ ግንኙነት ከፍተኛ ጠቀሜታ የሚኖረው የኢትዮጵያ ጅቡቲ የኢትዮጵያ ጅቡቲ የባቡር መንገድ በከፊል ስራ ሲጀምር ትልቅ ተስፋ ተጥሎበታል። የባህር በር አልባ የሆነችውን ኢትዮጵያ ከጅቡቲ ጋር የሚያገናኛቸው የመንገደኛና እቃ ማጓጓዣ ባቡር ሰባ ከመቶ ከቻይና በተገኘ ብድር የተሰራ ነው። በምረቃው ላይ የተገኘችው የቪኦኤዋ ባልደረባችን ፋለስጢን ኢማንና ሳሌም ሰለሞን ያጠናቀሩትን ሄኖክ ሰማዝጌር እንዲያዘጋጅቷል። በያዝንወር መጀመሪያ በእድሜ ብዛት ፉርጎቹ ቆመው የመገናኛ ሀዲዶቹ በርጅኖ ተበልተውና በአፈር ተውጠው የቆዩት የኢትዮ ጅቡቲ የባቡር መንገድ ሸከተፍ ብሎ እንደ አዲስ ተነስቷል። የ750 ኪሎ ሜትር መንገዱን ለመስራት ወጪ ከሆነው 3.4 ቢሊዮን ዶላር 70 ከመቶ የሚሆነው ከቻይና ኤክሲን ባንክ የተገኘ ብድር ነው። ሥራው በሙሉ ተጠናቆ ሙሉ አገልግሎት መስጠት ሲጀምር በዓመት እስከ 5 ሚሊዮን ቶን ዕቃ የማጓጓዝ አቅም አለው። ለኢትዮጵያና ጅቡቲ እንደዚሁም ለአካባቢው ሀገሮች ምጣኔ ሀብት እድገት ሰፊ ተስፋ ተጥሎበታል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በምረቃው ወቅት የተናገሩትን እንስማ። የዚህ ፕሮጀክት ልዩ ባህሪ በጅቡቲና በኢትዮጵያ መካከል በህዝቦቻቸው መካከል ያለውን ታሪካዊ ግንኙነት የሚያበለጽግ ከመሆኑም በላይ የሁለቱን አገሮች ሁለንተናዊ የኢኮኖሚ ትስስር ወደ ላቀ ደረጃ በማሳደግ ረገድ ትልቅ ሚና የሚኖረው ነው። የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ በድሬዳዋ ከተማ የተማሩና አማርኛ መናገር የሚችሉ ናቸው። በሁለቱ ሀገሮች ህዝቦች መካከል ያለውን ቅርብ ግንኙነትና ክፍት የድንበር እንቅስቃሴ ኑሯቸው አመልካች እንደሆነ ይናገራሉ። ፕሬዚዳንት ጊሌ የኢትዮ ጅቡቲ ባቡር መንገድ ሲመረቅ እንዲህ ብለዋል፤ የሁለቱ አገሮች ንብረት በብዙ ቢሊየን ዶላርስ ወጪ የሰራ ነው። የሁለቱ ህዝቦች ንብረት ነው። የሁለቱ ህዝቦች መንቀሳቀሻ ስለሆነ፣ የሁለቱ ህዝቦች ምርት ስለሆነ ሁላችንም መጠበቅ አለብን። በቻይና ቴክኖሎጂ በቻይና ብድር እና በቻይናውያን ባለሙያዎች የተሰሩ የባቡር መንገዶች በአፍሪካ ቁጥራቸው እየጨመረ መጥቷል። በኬንያ በ13 ቢሊዮን ዶላርስ ወጪ የባቡር መንገድ እየተገነባ ነው። በሌሎች የምስራቅ አፍሪካ ሀገሮች በተለይ በደቡብ ሱዳን በዩጋንዳና ቡሩንዲ የባቡር መንገድ ግንባታና እቅዶች ሥራ ተጀምሯል። ቻይና በአፍሪካ የባቡር መንገድ ሥራዎችን በስፋት ለማሳለጥ ከ2000 ዓም ም እስከ 2014 እንደ አውሮፓውያን ዘመን አቆጣጠር ብቻ 242 ቢሊዮን ዶላርስ አውጥታለች። ባለፉት ሶስት ዓመታት ወጪ የሆኑ ብድሮችን ሳያካትት ይህ መረጃ የተገኘው በጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም ነው። ለመሆኑ ቻይና ይህን ያህል ገንዘብ በአፍሪካ ምጣኔ ሀብት የምታወጣው ለምንድን ነው? ጂሆንግ ሃዋንግ በቻይና አፍሪካ ተቋም ተመራማሪ ናቸው። ቻይና በአፍሪካ የባቡር መንገድ ግንባታዎች መሳተፏ በተለይ የገቢና ወጪ ንግድን ስለሚያቀላጥፍ ቻይና ለእድገቷ የምትፈልገውን ገበያና የጥሬ እቃ እንቅስቃሴ <laughs> East Africa, particularly the um, ports. So you think about ports in Kenya, ports in Tanzania, and especially ports in Djibouti. These are very important for the Chinese, just for their exports. <laughs> um, <so if laughs> you Africa, Africa but you Kenya, uh, Tanzania, Djibouti uh, uh, think about the railways; they can't just benefit the Chinese, right? These, this is our, these are big transportation projects that. እነዚህ ትላልቅ የመንገድ መሰረተ ልማት ግንባታዎች የሀገሮቹን ምጣኔ ሀብት ያነቃቃሉ። ለየሀገሮቹም የግንባታ ዘርፍ እድገት ከፍተኛ ሚና አላቸው። ከቻይና የሚገኙት ብድሮችም በተለይ ለተበዳሪ ሀገሮች መልካም እድል ሆነዋል። ምክንያቱም ትላልቅ የመሰረተ ልማት ግንባታዎች ወጪያቸው ብዙ በመሆኑ፣ ገቢው ደግሞ በጊዜ ብዛት የሚጠራቀም ነው። ቻይና በተለይ የነዳጅ ሀብት ከሌላቸው እንደ ኢትዮጵያ ያሉ ሀገሮች ጋር በትብብር የምትሰራውና ከፍተኛ የብድር አቅርቦት የምታመቻቸው የንግድ መንገዶችን ለመክፈትና ትብብሮችን ለማጠናከር በማሰብ ነው። የአፍሪካ ሀገሮች በአንጻሩ ከሚፈጠሩ የሥራ ዕድሎች፣ የምጣኔ ሀብት መነቃቃቶችና የቴክኖሎጂ ሽግግር እየተጠቀሙ ይገኛሉ። በአንጻሩ ደግሞ እነዚህ የግንባታ ሥራዎች የሙስና አሰራር ስለሚታይባቸውና በገበያ ወለድ ዋጋ የሚገኙ በመሆናቸው በአፍሪካ ሀገሮች ተበዳሪነትን በእጅጉ እየጨመረ መጥቷል። የአፍሪካ ሀገሮች ተበድረው የመክፈል ታማኝነታቸውን ከጥያቄ ውስጥ ሊያስገባም ይችላል የሚል ስጋት አለ። ሸጋደሬ በሶማሊያ የጭካኔ ይዞታና ጾታዊ ጥቃት የደረሰባቸው ወጣቶች የአይምሮ ጠባሳዎቻቸውን እንዲረሱ የታሰበ የአካልና የአይምሮ ፈውስ እንቅስቃሴን እያዘወተሩ ይገኛሉ ያልተለመደ የሰውነት እንቅስቃሴ ባልተጠበቀ ስፍራ ይላል የጄሰን ፐትኪን ዘገባ ከሞጋዲሾ ሶማሌዋ መዲና ወጣቶችን በሰውነት እንቅስቃሴ የሚያሳትፉ ማዕከሎች እየተስፋፉባት ነው ሰውነታቸውን እያዋዙ ዘርግተው በረጅሙ እየተነፈሱ በአይምሮአቸው የሚ ይብላሉ ሐሳቦችን በረጅሙ ትንፋሻቸውን ለቀው የሰውነትና የአይምሮ ቁስላቸውን ይፈውሳሉ። በዚህ አካላዊ እንቅስቃሴ የሚሳተፉ ወጣቶች በጾታ ጥቃት የደረሰባቸውና በሶማሊያ የእርስ በርስ ጦርነት ወቅትና ከዛም በኋላ አይምሮን የሚጎዱ ሁኔታዎች ላይ ያለፉ ናቸው። የሥነ ልቦና ምክርም በተጓዳኝ ያገኛሉ። የዚህ እንቅስቃሴ አዘጋጆች ለአሜሪካ ድምፅ እነዚህን ተጎጂዎች ማንነት ይፋ እንዳይደረግ ጠይቀዋል። ከተሳታፊዎቹ አንዱን እናሰማችሁ። ማርካስ ኩሷርምግበትበስ ማሻላ መጀመሪያ ላይ ፍርሀትና መርበትበት ይታይብኝ ነበር። አሁን ግን ተረጋግቻለው። ምግብ መብላት እንኳን አልችልም ነበር። አሁን ችግሬ ሁሉ ቀሎልኛል፣ ስሜቴም ተሻሽሏል። እንቅስቃሴውና የስነ ልቦና ምክሩ ፍርሀትና መርበትበቱን እንዲሁም ስጋትና ድብርቴን ቀንሶታል። ከጊዜ ወደ ጊዜ የደረስብኝ ሰቆቃ በአእምሮ ድቅን ይላል። ወደዚህ አካላዊ እንቅስቃሴ ስመጣ ግን ረሷለሁ። የጾታ ጥቃት ደርሶባቸው ከዚያ እያገገሙ ካሉ በተለይም በአልሸባብ አማጽያን በወታደርነት ተመልምለው ያገለገሉ ወጣቶችና እድሜያቸው ያልደረሰ ህጻናትና ወታደሮችም ተካተዋል። አካላዊ ጥቃት የደረሰባቸው በዚህ የሰውነትና የአእምሮ ማገገሚያ ማዕከል የስነ ልቦና ምክርን ያገኛሉ። የማዕከሉ አሰልጣኝ እንዲህ ይላሉ። ሰውነታችን ሲረጋጋ፣ ጡንቻዎቻችን ሳይቆጡ ሲቀሩ፣ አእምሯችንም ይረጋጋል። አይኖቻችሁን ጨፍናችሁ ከተነፈሳችሁ መንፈሳችሁም እንዲሁ ይረጋጋል። ሰውነታችሁን አታንቀሳቅሱ። መንፈሳችሁና አእምሯችሁ ሰላም ያገኛል። የአካልና አይምሮ ማገገሚያ ማዕከሉ ስራ የጀመረው በ12 ሶማሊያዊ አሰልጣኞች መሪነት ከአንድ ዓመት በፊት ነበር። ማዕከሉ በሶማሊያ ስራ ሲጀምር በተለይ ወንዶችና ሴቶች በጾታ መስመሮች በተከለሉባት ሀገር ባህል ይህንን ሁኔታ ለመስበር ፈተናዎች ነበሩበት። አሁን ግን በሳምንት እስከ 300 ሰዎች በዚህ የአካልና የአይምሮ ፈውስ እንቅስቃሴ ውስጥ ይሳተፋሉ። የጾታ ጥቃት ለሚደርስባቸው ሶማሊያውያን በቂ የሕግና የጤና ጥበቃ ድጋፍ አለመኖሩን የሚናገሩት የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ካልሶን አህመድ ናቸው። ለተጎጂዎች ምላሽ የሚሰጡ አገልግሎቶች ከቀን ወደ ቀን እየጨመሩ ነው፣ ነገር ግን አጠቃላይ የመከላከያ ግንዛቤ መፍጠሪያ መንገዶችን ለመፍጠር ብዙ ስራ ይጠበቃል። ለተጎጂዎች እርዳታ ለማቅረብ በሚሊዮኖች የሚቆጠር ገንዘብ ልናወጣ እንችላለን፣ ሆኖም ችግሩን ልንቀርፈው አንችልም። በሶማሊያዋ መዲና ሞጋዲሾ የእግርና የወገብ ጡንቻዎቻቸውን እያፍታቱ አእምሮቻቸውን ዘና ለሚያደርጉ ያስገድደው መደፈርና ሌሎች ጾታዊ ጥቃት ተጎጂዎች የማገገም ተስፋ አለ። የጥቃት ተጎጂዎችን መርዳትና ችግሩን ለማጥፋት መስራት የተለያዩ ነገሮች ቢሆኑም የመዳን ተስፋ በነዚህ ወጣት ተጎጂዎች አእምሮ ይታያል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል አስተያየቶቻችሁን ላኩልን ፌስቡክ ላይ ትቪ አማሪክ ላይ ታገኙናላችሁ ስናስተናግዳቸው ያመሸ ነው ሄኖክ ሰማ እግዚአብሔርና እኔም መስታወት አድረጋው ነበርን በቴክኒክ ፕሮግራማችን ሞክቢል ያበሮ ነው መልካም ምሽት